ራጅ ድምጽ እየተዘጋጀ ከደቡብ አፍሪካ በትራንስ ወርልድ ራዲዮ ከሰኞ እስከ አርብ የሚቀርብላችሁ የመጽሐፍ ቅዱስ ትምህርት ክፍለ ጊዜ ነው። እንደምን አመሻችሁ! በጌታ የተወደዳችሁ ክቡራን አድማጮቼ፣ ሰዓቱ ደርሶ የእግዚአብሔርን ፈቃድ ሆኖ በዚህ በራዲዮ ሞገድ አማካኝነት ሁላችን አንድ ላይ ተሰብስበናል ተገናኝተናልም። ሰላምታችንንም በዚሁ በራዲዮ በኩል አይደለም የምንለዋወጠው፣ የእናንተን ባንሰማ ሆኖ ነው እንጂ እናንተም ሰላምታችንን ተቀብላችሁ ለሰላምታችን አጸፌታውን እንደምትመልሱ እኔ ባለሙሉ ተስፋ ነኝ። እግዚአብሔር ይባርካችሁ። ሁላችንንም እግዚአብሔር አምላካችን በያለንበት ስፍራ ጠብቆ እንደገና ደግሞ ወደ ማዕዱ አምጥቶናል። እግዚአብሔርንም ማመስገን መቻል አለብን። ለእግዚአብሔርን ዝማሬ ማቅረብን መቻል አለብን። ክብር ለስሙ ይሁን። እግዚአብሔር አምላካችን ሆይ፣ እንሆ የዝማሬን ቋንቋ ያለው ለአንተ ምስጋናን ያቀርባል። እኛም ደግሞ ባሪያዎች ከከናፍርቶቻችን ምስጋናን እንሰዋልሃለን። የእያንዳንዳችንን እግዚአብሔር ሆይ የምስጋናን መሥዋዕት ለመቀበል አንተም ቢተኛ አይደለም፣ አትጸየፈንም። እግዚአብሔር ሆይ ስላላፈርክብን ስላልተውከን በልጅህ በጌታ በኢየሱስ ውስጥ በየዕለቱ ስለምትመለከተን ክብር ለስሜ ይሁን። አቤቱ አባቴና አምላኬ ሆይ ዛሬም ደግሞ በመካከላችን በክብር በግርማ የተገልጠ ድንቅ የሆነውን ታላቁን ምስጢርህን ደግሞ በጌታ መንፈስ ቅዱስ አስተማሪነት እንድትገልጥና እንድታስተምረን እንለምናሃለን። በደላችንን ሁሉ ድካማችንንም ሁሉ በዚህን ሰዓት ይቅር በለን፣ በጌታችን በመድኃኒታችን በኢየሱስ ክርስቶስ ያው ስም። ወገኖች፣ ባለፈው ክፍለ ጊዜ ጥናታችን በሁለት ክፍለ ጊዜያት ተከታታይ አድርገን የተመለከት ነው። አሮንና ልጆቹ ለክህነት ስለ መለየታቸው እና የእግዚአብሔርንም ድንቅ አሰራር ሥራ አንድ በአንድ ስንመለከት ነበረን። እግዚአብሔር በእውነት እኛ የማንረዳቸውን ለእኛም ሚስጥር ሆነው የኖሩትን ነገሮች ሁሉ በጌታ መንፈስ ቅዱስ አስተማሪነት እያንዳንዱን ነገር እገላልጦ ተናግሮናል፣ አስተምሮናል። በዚህም መሠረት ደግሞ እየኖርን ፍሬ የምናፈራ ሰዎቹ እንድንሆን እግዚአብሔር ይርዳን። ዛሬ ደግሞ የምንመለከተው የኦሪት ዘጸአት ምዕራፍ አዘጠኝን ትምህርት ይሆናል ማለት ነው። አስቀድመን አዎ ከመጀመሪያ የምዕራፍ ዘጠኝን ትምህርት አብረን ጌታ በረዳን መጠን እንመለከታለን እና እስቲ መጽሐፍ ቅዱሶቻችሁን ወደዚህ ወደ ምዕራፍ 29 ገለጣ አድርጋችሁ ተመልከቱ። ካህናቱን ለመቀደስ የሚቀርበው መሥዋዕትና ሥነ ሥርዓት፣ ካህናቱን ለመቀደስ የሚቀርበው መሥዋዕትና ሥነ ሥርዓት፣ ዘወትር የሚቀርበው የሚቃጠል መሥዋዕት በመካከላቸው እንደሚኖር እግዚአብሔር ለእስራኤል ልጆች ስለ ሰጠውም ተስፋ በዚህ ክፍል ውስጥ እንመለከታለን። ስለ ካህናቱ ለክህነት መቀደስ የሚያወሳውን ክፍል ከቁጥር አንድ ነው የምናገኘው። ምዕራፍ 29 ረጅም ምዕራፍ ነው። በውስጡ የተዘረዘሩ ነገሮችን ሁሉ ለማንበብ የሚስብ የሚማርክማ አይደለም። ይሁን እንጂ መንፈስ ቅዱስኛን ለማገልገል እንደሚጠቀምበት ደግሞ አምናለሁ ትልቅ መንፈሳዊ ትምህርትም አለውና እስቲ ቁጥር አንድ ንፈጠን ብለን እናንብብ እኔንም በክህነት እንዲያገለግሉኝ ትቀድሳቸው ዘንድ የምታደርግባቸው ነገር ይህ ነው ነውር የሌለባቸው አንድ ወይፈንና ሁለት አውራ በጎች ትወስዳለ ይላል አንደማኝ ራሱን ለመቀደስ ምንም የሚያደርገው አንዳች ነገር የለም ቅድስና እግዚአብሔር የሚያደርግልንና የሚያከናውንልን ነገር ነው የቅድስናችን መሠረቱ ኢየሱስ ክርስቶስ የፈጸመው የቤዛነት ሥራ ነው ቁጥር ሁለት እስከ አራት ቂጣ እንጀራ በዘይትም የተለወሰ የቂጣ እንጎቻ በዘይትም የተቀባ ስስ ቂጣ ከመልካም ስንዴ ታደርጋለህ በአንድ ሌማትም ታደርጋቸዋለ ከወይፈኑና ከሁለቱ አውራ በጎች ጋር በሌማቱ ታቀርባቸዋለ አሮንንና ልጆቹንም ወደ መገናኛው ድንኳን ታቀርባቸዋለ በውሃም ታጥባቸዋለህ ይላል። መታጠብ የዳግም ልደት ምሳሌ ነው። ልብ በሉ፣ መታጠብ የዳግም ልደት ምሳሌ ነው። የቲቶ መልእክት ምዕራፍ ሦስት ቁጥር አምስት እንደ ምህረቱ መጠን ለአዲስ ልደት በሚሆነው መታጠብና በመንፈስ ቅዱስ በመታደስ አዳነን እንጂ እኛ ስላደረግነው በጽድቅ ስለ ነበረው ሥራ አይደለም ይላል። እዚህ ላይ የተጠቀሰው መታጠብ ዳግም ልደትን የሚያመለክት ነው። አሁን ደግሞ ሙሴ ለአሮን ልብሰ ተክህኖ እንዲያለብሰው የተሰጠውን መመሪያ ከቁጥር አምስት እስከ ዘጠኝ ባለው ስፍራ እንመለከታለን። ልብሶችን ወስደ ለአሮን ሸሚዝና የኤፉድ ቀሚስ፣ ኤፉድም፣ የደረት ኪስም ታለብሰዋለ። በብላትም በተለጠፈ ቃድ ታስታጥቀዋለ መጠምጠሚያውንም በራሱ ላይ ታደርጋለ። የተቀደሰውንም አክሊል በመጠምጠሚያው ላይ ታኖራለ። የቅባትም ዘይት ወስደ በራሱ ላይ ታፈሰዋለ፣ ትቀባውም አለ። ልጆቹንም ታቀርባቸዋለ፣ ሸሚዞችንም ታለብሳቸዋለ። አሮንንና ልጆቹንም በመታጠቂያ ታስታጥቃቸዋለ፣ ቆብንም ታለብሳቸዋለ። ለዘላለም ሥርዓትም ክህነት ይሆንላቸዋል፣ እንዲሁም አሮንንና ልጆቹን ትክናቸዋለ። ይላል ወገኖቼ። መቀደስ እግዚአብሔር የሚያደርገው እንጂ እኛ የምናደርገው ጉዳይ አይደለም። ልብ በሉ። የመቀደስ ተግባር እግዚአብሔር የሚያከናውነው እንጂ እኛ የምንፈጽመው ጉዳይ አይደለም። ሰዎች አንዳንድ ነገሮችን ለማድረግ ቃል ስለሚገቡበት የመቀደስ ስብሰባ እሰማለሁ ባለፉት ዓመታት ለእግዚአብሔር የገባኋቸው ቃሎች ቢኖሩም አንዱንም እንኳን በሚገባ አልፈጸምኩም። እኔ መቀደስ ወይም ለእግዚአብሔር ራስን መስጠት ማለት ባዶ እጅን ወደ እርሱ መምጣት ድካምን መናዘዝና የተቀረውን እርሱ እንዲያደርገው መተው ማለት ነው። የሙሴን፣ የኤልያስን፣ የዳዊትን፣ የሳሙኤልን እንዲሁም የሐዋርያው የጳውሎስን ጸሎቶች ብታነቡ ወደ እግዚአብሔር የመጡት በማንነታቸው ወይም በምንነታቸው ወይንም ደግሞ ለእግዚአብሔር በገቡት ቃል ኪዳን መሠረት እንዳልነበረ ግልጽ ይሆንላችኋል። እውነቴን ነው የምለው፣ ለእግዚአብሔር የምንሰጠው ምንም ነገር የለም። የገባነውን ተስፋ መፈጸምም አይሆንልንም። ባዶ እጃችንን ወደ እርሱ እንምጣ ወገኖቼ። እነዚያን ባዶ እጆች እርሱ ደግሞ ይሞላቸዋል። የክህነት ስነ ሥርዓቱን መሥዋዕቶችን በተመለከተ ደግሞ ቁጥር ዛአሥር ላይ እንዲህ የሚልን ቃል እናገኛለን። ወይፈኑንም ወደ መገናኛው ድንኳን በር በፊት ታቀርበዋለ አሮንና ልጆቹም እጆቻቸውን በወይፈኑ ራስ ላይ ይጭናሉ፣ ይላል። አሮንና ቤተሰቡ በወይፈኑ ላይ እጆቻቸውን ይጭናሉ። እጆችን መጫን አንድ ዓይነት አስማታዊ ወይም መንፈሳዊ ነገርን ያስተላልፋል በማለት የሚያምኑ ሰዎች አሉ። እዚህ ላይ የምንመለከተው እጆችን የመጫን ሥርዓት ከዚያ እጅ ከሚጫንበት እንስሳ ጋር አንድ መሆንን የሚያመለክት ነው። ልብ በሉ። እጆችን የመጫን ሥርዓት ከዚያ እጅ ከሚጫንበት እንስሳ ጋር አንድ መሆንን ያመለክታል። አንድ ሰው አንድ በግ ይዞ በመቅደሱ ፊት በመቆም እጆቹን በዚያ በግ ራስ ላይ ከጫነ በጉ የኔን ስፍራ ወስዷል ማለት ነው። ባጭሩ ለብዙ ዓመታት ያገለገልኩበት ቤተ ክርስቲያን ከመቶ በላይ ሚስዮናውያንን በመላው ዓለም አሰማርቷል አሉ ዶክተር መጊ። አንድ ሰው ለሚስዮናዊነት አገልግሎት ሲወጣ ለዚያ ሰው የምንጸልይበት ለየት ያለ ጊዜም ይኖረናል ካሉ በኋላ እጆቻችንን በመጫንም ለዚያ ሰው እንጸልይለታለን። የእጅ መጫን ስርዓቱ ዋናው ዓላማ ከዚያ ሚስዮናዊ ወንድም ጋር ያለንን አንድነት ለማመልከት ነው። በአገልግሎት መስክ ያለው ሚስዮናዊ እኔን ወክሎ ነው እዚያ ያለው ካሉ በኋላ እኔም እንድጸልይለትና በምችለው ሁሉ እንድረዳው ኃላፊነት አለብኝ አሉ። ወገኖቼ፣ ወይፈኑ የአሮንን ስፍራ ይወስዳል። ተመልከቱ እዚህ ላይ ወይፈኑ እጅ የተጫነበቱ ማለት ነው። የአሮንን ስፍራ ይወስዳል። በኃጢአቱ እርሱ መሞት ሲገባው ወይፈኑ በእርሱ ምትክ፣ ማለትም በአሮን ምትክ ይሞታል። የሚቃጠል መሥዋዕት የሚባለውም ይህ ነው። በዘሌዋውያን መጽሐፍ ስለ እነዚህ ነገሮች ወደፊት በዝርዝር እንመለከታለን። ከዚህ ቀደም ብለን እየተመለከትነው ነው። የናስ መሠዊያ አንዳንድ ጊዜ የሚቃጠል መሥዋዕት መሠዊያ ተብሎም ይጠራል። ምክንያቱም ዋናው መሥዋዕት የሚቀርበው እዚህ ስፍራ በመሆኑ ነው። የሚቃጠለው መሥዋዕት የክርስቶስ ሥጋ ምሳሌ ሲሆን የሚቃጠለው መሥዋዕት የክርስቶስ ሥጋ ምሳሌ ሲሆን መሠዊያው ደግሞ ስላደረገልን የማዳን ሥራ ያመለክታል። መሠዊያው ደግሞ ስላደረገልን የማዳን ሥራ ያመለክታል። ስለ ካህናቱ ምግብ የሚያወሳው ከቁጥር አ ስድስት እስከ ሰባት ያለው ነው። እናንብበው። ለአሮንም ክህነት የታረደውን የአውራ በግ ፍሪምባ ወስደ ለሚወዘውዝ ቁርባን በእግዚአብሔር ፊት ትወዘውዘዋለ። እርሱም ያንተ ወግ ይሆናል። ከሚካኑበትም አውራ በግ የተወሰደ ለአሮንና ለልጆቹ ወግ የሚሆን ለመሥዋዕት የተወዘወዘውን ፍሪምባና የተነሳውን ወርች ትቀድሳለህ ይላል። ሌዋውያን የሚያርሱት መሬት አልተሰጣቸውም። ልብ በሉ። ሌዋውያን የሚያርሱት መሬት አልተሰጣቸውም። የመቅደስ አገልጋይ በመሆናቸው ከመቅደሱ ቀለባቸውን እንዲያገኙ ነው እግዚአብሔር ያዘዘው። በፊት በመገናኛው ድንኳን በኋላም በቤተ መቅደሱ ሲያገለግሉ የኖሩት ሌዋውያን ከመሥዋዕቱ የራሳቸውን ድርሻ ይወስዳሉ። ስለሚቃጠለው መሥዋዕት የሚያወሳው ደግሞ ከቁጥር 38 እስከ 40 ያለው ነው። እናንብበው። በመሠዊያውም ላይ የምታቀርበው ይህ ነው። በቀን በቀን ሁለት የዓመቱ ጠቦቶች ታቀርባለ። አንዱን ጠቦት በማለዳ ቁርባን አድርገት ታቀርበዋለ። ሁለተኛውንም ጠቦት በማታ ቁርባን አድርገት ታቀርበዋለ ከአንዱ ጠቦትም ጋር የኢን መስፈሪያ አራተኛ እጅ በሆነ ተወቅቶ በተጠለለ ዘይት የተለወሰ የኢፍ መስፈሪያ አስረኛ እጅ መልካም ዱቄት ደግሞ ለመጠጥ ቁርባን የኢን መስፈሪያ አራተኛ እጅ የወይን ጠጅታ ቀርባለ ይላል። የሚቃጠል መሥዋዕት ዘወትር የሚቀርብ መሥዋዕት ነው። ጠዋትና ማታ የጠቦት መሥዋዕት ይቀርባል። የሚቃጠለው መሥዋዕት ዘወትር እንዲቀርብ የተደረገበት ምክንያት በእነርሱ ስፍራ ሆኖ በኀጢአታቸው የሚሞትላቸው አዳኝ እንደሚያስፈልጋቸው ሕዝቡን ለማሳሰብ ነው። ኀጢአት የደም መሥዋዕትን ይሻል። የዕብራውያን መልእክት ይህን እውነት ሲገልጥ እንዲህ፣ ቢሆን ኖሮ ዓለም ከተፈጠረ ጀምሮ ብዙ ጊዜ መከራ ሊቀበል ባስፈለገው ነበር አሁን ግን በዓለም ፍፃሜ ራሱን በመሰዋት ኀጢአትን ልሽራ አንድ ጊዜ ተገልጧል ይላል ዕብራውያን ዘጠኝ ቁጥር 26። እርግጥ ነው ይህ ጥቅስ የሚናገረው ስለ ጌታ ኢየሱስ ክርስቶስ መሥዋዕትነት ነው። የኢየሱስ ክርስቶስ ደም እንጂ የኮርማዎች የፍየሎችና የጠቦቶች ደም የሰዎችን ኀጢአት ማስወገድ አልቻለም። የእርሱ መሥዋዕት በቂ ነው። የሞተው አንድ ጊዜ ቢሆንም ለኀጢአት ተገቢውን ምላሽ ሰጥቷል። መድኃኔ ዓለም እግዚአብሔር ስለዚህ ሥራው ለዘላለም እየተመሰገነ እንግዲህ ወገኖቼ፣ የዚህ የኦሪት ዘጸአት ምዕራፍ 29 እዚህ ላይ እናበቃና ወደ ምዕራፍ ሰላሳ ደግሞ እንሸጋገራለን ውስጥ ስለ አምልኮ እንመለከታለን። በምዕራፍ ሰላሳ አጠቃላይ ስለ አምልኮ እናጠናለን። ቀደም ብለን ስለ ጣኑ መሰዊያ እናያለን። ይህ ምዕራፍ ቀደም ብዬ እንደ ተናገርሁት ስለ አምልኮ ነው የሚናገረው። የመጀመሪያው የማደሪያውን ድንኳን ክፍል ማለትም ቅድስትን ስንመለከት በውስጡ ያሉትን ሦስት ነገሮችንም አይተናል። ሁሉም ስለ አምልኮ የሚናገሩት ነገር አላቸው። መቅረዙ፣ የገጽ ብስትና መሰዊያው የሚገኙት በዚሁ ክፍል ነው። ይህ መሰዊያ የዕጣን መሰዊያ በመባል ይታወቃል። የገጽ ብስትና የወርቁ መቅረዝ የእግዚአብሔርን ሕዝብ በአንድነት መገናኘትና ኅብረት ያመለክታሉ። የገጽ ብስትና የወርቁ መቅረዝ የእግዚአብሔርን ሕዝብ በአንድነት መገናኘትና ኅብረት ያመለክታሉ። የጣኑ መሠዊያ የጸሎት ስፍራ ነው። ልብ በሉ፣ የጣኑ መሠዊያ የጸሎት ስፍራ ነው። ቁጥር አንድና ሁለት የጣን መሠዊያውን ሥራ ከግራር እንጨት አድርገው ርዝመቱ አንድ ክንድ ስፋቱም አንድ ክንድ አራት ማዕዘን ይሁን፣ ከፍታውም ሁለት ክንድ ይሆናል። ቀንዶቹም ከእርሱ ጋር በአንድነት የተሠሩ ይሁኑ ይላል መመሪያው። ይህ አነስተኛ መሠዊያ እንደሆነ ነው የሚነግረን። ቁጥር ሶስትና አራት ላይኛውንና የግድግዳውንም ዙሪያ ቀንዶቹንም በጥሩ ወርቅ ትለብጠዋለ በዙሪያውም የወርቅ ክፈፍ ታደርግለታለ። ከክፈፉም በታች ሁለት የወርቅ ቀለበቶች አድርግለት፣ በዚህና በዚያ በሁለቱ ጎን ታደርጋቸዋለ። ለመሸከምም የመሎጊያዎች ስፍራ ይሁኑ ይላል። ካህናቱ በትክሻቸው ተሸክመው ከስፍራ ስፍራ እንዲወስዱት የአነስተኛ ዕቃ እንኳ መሸከሚያ ነበረው ወይም መያዣ ነበረው። በምድረ በዳ ጉዞአቸው ሌዋውያን የማደሪያውን ድንኳን ዕቃዎችን ተሸክሞ ይጓዙ እንደነበር የዘዳግም መጽሐፍ ይናገራል። ቁጥር ስድስት በምስክሩ ታቦት አጠገብም ካለው መጋረጃ በፊት ታኖረዋለ አለ። ይህንም አንተን በምገናኝበት ከምስክሩ በላይ ባለው በስርየት መክደኛ ፊት ታኖረዋለ ይላል። ይህ መሠዊያ የሚቀመጠው በመጋረጃው ፊት ለፊት ሲሆን ታቦቱና የስርየት መክደኛው ደግሞ ከመጋረጃው በስተጀርባ ነበር ያሉት። ቁጥር ሰባትና ስምንት አሮንም የጣፋጭ ሽቱ ዕጣን ይጠንበት፣ በማለዳ በማለዳ መብራቶቹን ሲያዘጋጅ ይጠነው። ይህም በእግዚአብሔር ፊት ለልጅ ልጃችሁ የዘወትር ዕጣን ይሆን ዘንድ አሮን በማታ ጊዜ መብራቶቹን ሲያበራ ያጥነዋል ይላል። ይህ መሠዊያ መሥዋዕት የሚቀርብበት መሠዊያ አይደለም። ቁጥር ዘጠኝ ሌላም ዕጣን የሚቃጠለውንም መሥዋዕት የእሉንም ቁርባን አታቀርብበትም፣ የመጠጥም ቁርባን አታፈስበትም ይላል። በዚህ መሠዊያ ላይ የሚቀርበው ዕጣን ከዕጣንም የተለየ ዕጣን ብቻ ነበር። የመቅረዙን መብራት በሚያበሩበት ጊዜ ሁሉ ካህናቱ በዚያ መሠዊያ ያጥኑበታል። ዕጣን የጸሎትና የምስጋና ምሳሌ እንደሆነ መጽሐፍ ቅዱስ በተለያዩ ስፍራዎች ይናገራል። ለምሳሌ ያክል መዝሙር 141 ቁጥር 2 መዝሙር 141 ቁጥር 2 ጸሎቴን በፊትህ እንደ ዕጣን ተቀበልልኝ ይላል። የዮሐንስ ራእይ ምዕራፍ ስምንት ቁጥር 3 ሌላም መልአክ መጣና የወርቅ ጥና ይዞ በመሠዊያ አጠገብ ቆመ፣ በዙፋኑም ፊት ባለው በወርቅ መሠዊያ ላይ ለቅዱሳን ሁሉ ጸሎት እንዲጨምረው ብዙ ዕጣን ተሰጠው ይላል። ሉቃስ ምዕራፍ 1 ቁጥር 9 ደግሞ እንደ ካህናት ሥርዓት ወደ ጌታ ቤተ መቅደስ ገብቶ ለማጠን ዕጣ ደረሰበት ይላል። ዘካርያስ ከሌዊ ነገድ ስለ ነበር በቤተ መቅደሱ ውስጥ ያገለግል ነበር። ከዚህ ጥቅስ መረዳት እንደሚቻለው ዘካርያስ እያጠነ የነበረው በጸሎት ጊዜ ነበረ። ስለዚህም ዕጣን ስለ እኛ የሚማልድልን፣ የሚጸልይልን የጌታ ኢየሱስ ክርስቶስ ምሳሌ ነው ማለት ነው። አሮን በአምልኮ ስፍራ አገልግሏል። ምንም እንኳን የክርስቶስ ክህነት እንደ መልከ ጼዴቅ የክህነት ሹመት ቢሆንም ዕብራውያን ምዕራፍ ሰባትን ተመልከቱ። በዚህ መሠረት ግን የክርስቶስ ምሳሌ ሆኗል። በዕብራውያን ምዕራፍ ዘጠኝ ላይ አንድ የተለየ ነገር እንመለከታለን። በዘፀአት እንደምንመለከተው የጣኑ መሠዊያ የሚገኘው ቅድስት ውስጥ ሲሆን የዕብራውያን መልእክት ጸሐፊ የጣኑ መሠዊያ ያለው በቅድስተ ቅዱሳን ውስጥ እንደሆነ ይናገራል። ለምንድን ነው እንዲህ ያለው? ምክንያቱም እርሱ መልእክቱን በጻፈበት ጊዜ መጋረጃው ለሁለት ተቀዶ ነበርና ነው። ክርስቶስ በዚህ ምድር ሞት ይሁን እንጂ ከሞት ተነስቶ ወደ ሰማይ አድርጓል። ዛሬ የጣኑ መሠዊያ በሰማይ ነው ያለው። በኢየሱስ ክርስቶስ አማካይነት ወደ እግዚአብሔር መምጣት ይቻላል። እርሱ አማላጃችን ነው አማላጃችን፣ ወገኖቼ፣ ሌላ ሌላ መላእክት አይደሉም። ሌላ ሌላ አማልክትም አይደሉም። ለሰው ልጅ በእግዚአብሔር ፊት ስለ በደሉና ስለ ኀጢአቱ የሚማልደው ብቸኛው የእግዚአብሔር ልጅ ኢየሱስ ክርስቶስ ብቻ ነው። ስለዚህም ለጸሎት በእግዚአብሔር ፊት በተንበረከክን ቁጥር በኢየሱስ ክርስቶስ በኩል ወደ እርሱ መምጣት ወይም መቅረብ አለብን። ብዙ ሰዎች ደህንነትን ስላገኘው በቀጥታ ወደ እግዚአብሔር ፊት መቅረብ ይችላለሁ በማለት ደፍረው ሲናገሩ እንሰማቸዋለን። እንደ እውነቱ ከሆነ ግን ወገኖቼ ወደ እግዚአብሔር የምንቀርበው በክርስቶስ አማካይነት ብቻ ነው። በቃ ሌላ በፍጹም ምንም አማላጅ የለንም። ወደ እግዚአብሔር የሚያቀርበን እርሱ ነው። ክርስቶስ በሰማይ ስለ እኔና ስለ እናንተ እየጸለየልን ነው። ሊቀ ካህኑ በዕጣኑ መሠዊያ ፊት ቆሞ እንደሚጸልይላቸው ሁሉ፣ አስተውሉ ወገኖቼ። ሊቀ ካህኑ በዕጣኑ መሠዊያ ፊት ቆሞ እንደሚጸልይላቸው ማወቁ ለእስራኤል ልጆች በጣም ደስ የሚያሰኝ ነገር ነበረ። ታላቁ ሊቀ ካህናችን ኢየሱስ ክርስቶስ መድኃኔ ዓለም እንደሚጸልይልን ማወቁም እኛ ክርስቲያኖች ደስ ያሰኘናል። ስለ እኔና ስለ እናንተ በደል በአባቱ ፊት ዘወትር የሚማልደው ብቸኛው የእግዚአብሔር ልጅ ጌታ ኢየሱስ ክርስቶስ ብቻ ነው ወገኖቼ። ክርስቶስ ለዚህ ዓለም አይደለም የሚጸልየው። ይህን ታውቃላችሁ አይደል? አዎ፣ ክርስቶስ ለዚህ ዓለም አይደለም የሚጸልየው። እርሱ ራሱ ባደረገው ጸሎት እኔ ስለ እነዚህ እለምናለሁ ስለ ዓለም አለምንም ስለ ሰጠኸኝ እንጂ ያንተ ናቸውና ብሏል ዮሐንስ ምዕራፍ 17 ቁጥር ዘጠኝን የተመልከቱ ምናልባትም ለዓለም የማይጸልየው ለምንድን ነው አበበ እትሉኝ ይሆናል መልካም ኢየሱስ ክርስቶስ ለዓለም ሞቷል ስለ ዓለም ኀጢአት ከመሞት የበለጠ ለዚህ ዓለም ምን ሊያደርግለት ይችል ኖሯል ብላችሁ ታስባላችሁ እንደ አዳኝ ለተቀበሉት ግን በሰማይ ይጸልይላችኋል፣ በሰማይ ይማልድላችኋል። ስለ እኔና ስለ እናንተ በደል ደግሜ ደጋግሜ እናገራለሁ። ስለ እኔና ስለ እናንተ ኀጢአት የሚማልደው የሚጸልየው የእግዚአብሔር ልጅ ኢየሱስ ክርስቶስ ብቻ ነው። ጌታ ይህን በማድረጉ እጅግ ደስ ይለኛል። ምክንያቱም እርሱ ይህን ባያደርግ ኖሮ በዚህ ምድር ብዙ ምሥራ ባልተከናወነ ነበረ። የሚጸልይልን ሊቀ ካህን መኖሩ ምንኛ! እውነቴን ነው የምላችሁ ምንኛ ደስ የሚል ነገር ነው! ከክርስቶስ ማንነትና መስቀል ላይ ከፈጸመው ሥራ የተነሣ እግዚአብሔር ጸሎታችንን ሁሌ ዘወትር ይሰማል። ስሙ ለዘላለም ይባረክ። ኤፌሶን ምዕራፍ አንድ ቁጥር ስድስት እንዲህ ይላል። ኤፌሶን ምዕራፍ አንድ ቁጥር ስድስትን በኋላ ተመልከቱ። በውድ ልጁም እንዲያው የሰጠን የጸጋው ክብር ይመሰገን ዘንድ ይህን አደረገ ይላል ከክርስቶስ የተነሳ እግዚአብሔር እንደ ተወደዱ ልጆች ይቀበለናል ከማቴዎስ ወንጌል ምዕራፍ 17 ቁጥር አምስት ማርቆስ ምዕራፍ 9 ቁጥር ሰባት ማርቆስ ምዕራፍ 9 ቁጥር ሰባት እና ሉቃስ ምዕራፍ 9 ቁጥር ሰላሳ አምስት እንደምንመለከተው እግዚአብሔር አብ ይህ የምወደው ልጄ ነው እርሱን ስሙት ብሏል እርሱን መስማት ብቻ ሳይሆን በእርሱ በኩል እንጸልያለን። በዮሐንስ ምዕራፍ 14 ቁጥር 14 ኢየሱስ ክርስቶስ ማናቸውንም ነገር በስሜ ብትለምኑ እኔ አደርገዋለሁ ብሎናል። በመንፈስ መጸለይ ማለትም ይኸው ነው። ይህ መሠዊያ በማደሪያው ድንኳን ውስጥ ካሉ ዕቃዎች ሁሉ የተለየ እንደሆነ ተመልክተናል። በዚህ ስፍራ ማምለክ የሚችሉት ካህናቱ ብቻ ናቸው። በዚህ ስፍራ ዕጣን ለማጠን በመሞከሩ ንጉሥ ኦዚያን በለምጽ ተመቷል። ሁለተኛ ዜና ምዕራፍ 26 ከቁጥር 16 እስከ 1 ያለውን ተመልከቱ። ሁለተኛ ዜና ምዕራፍ 26 ከቁጥር 16 እስከ 1። ዛሬ ወደ እግዚአብሔር መጸለይ የሚችሉት ካህናት ብቻ ናቸው። በክርስቶስ የሚያምን እያንዳንዱ ሰው ደግሞ ካህን ነው። አንዳንድ ሰዎች እንደፈለግን በኀጢአት እየኖርን በመከራ ጊዜ ብቻ ወደ እግዚአብሔር ብንጸልይ ይሰማናል፣ ለጸሎታችንም መልስ ይሰጠናል የሚል አስተሳሰብና እምነት አላቸው። እግዚአብሔር ግን ለእንዲህ አይነቱ ጸሎት መልስ እንደማይሰጥ ነግሮናል። በዚህ ጉዳይ በጣም መጠንቀቅ አለብን። አንድ ኃጢአተኛ መጸለይ የሚችለው ጌታ ሆይ፣ እኔን ኃጢአተኛውን ማረኝ የሚለውን ጸሎት ብቻ ነው በቃ። እግዚአብሔር እንዲህ አይነቱን ጸሎት ይሰማል ያዳምጣልም። በቁጥር ስምንት በእግዚአብሔር ፊት ለልጅ ልጃችሁ የዘወትር ይሆን ዘንድ ይላል። የማያቋርጥ ምስጋናን ለእግዚአብሔር ማቅረብ አለብን ማለት ነው። የአንደኛ ተሰሎንቄ መልእክት ያለማቋረጥ ጸልዩ ይለናል። ጠዋትና ማታ ዕጣን ከመሰውያው ላይ መታጣት የለበትም። በመሰውያው ላይ ዕጣን ለማጠን ካህኑ በቤተ መቅደሱ ውስጥ ጥቂት ጊዜ እንደሚያሳልፍ የታወቀ ነው። ልብሱ ሁሉ በጣኑ መልካም ሽታ ይታጠናል ከቤተ መቅደሱ ሲወጣ በውጭ ላሉ ሰዎች ሁሉ ሽታው ይደርሳቸዋል ደስ ደስ ይላል እንዴት ያለ ጣፋጭ መዓዛ ያለው ሽታ ነው በማለት እርስ በርስ ይነጋገራሉ በውጭ ያሉ ሰዎች በጣም የሚያሳዝነው ግን ወገኖቼ እኛ ክርስቲያኖች ለሰዎች ጣፋጭ ሽታ ለመሆናችን ነው። ዛሬ ዛሬ ጣፋጭ ሽታ እንዲኖረን የሚያደርገንም በእግዚአብሔር ፊት የምናሳልፈው የጸሎት ጊዜ ነው። እንደ መልካም ዕጣን ሽታ ጸሎታችን ወደ እግዚአብሔር መድረስ መቻል አለበት። ያን ጊዜ እኛም መልካም መዓዛ ይኖረናል። ወገኖቼ መልካም መዓዛ እንዲኖረን የሚያደርገን ደግሞ ጸሎት ነው። ዛሬ ስለ ቤተ ክርስቲያን፣ ስለ አገልጋዮች ስለ ወገኖች ስለ ወንድሞችና እህቶች ከጸለያችሁና ከተንበረከካችሁ ስንት ቀናችሁ ነው? ዛሬ ስለ ትዳራችሁ ስለ ኑሯችሁ ከጸለያችሁ ከተንበረከካችሁ ስንት ቀናችሁ፣ ስንት ወራት ሳሳልፋችኋል? ባልና ሚስት ማለትም አባወራና አማወራ ማትጣጣሙ ከሆነ በነገር ሁሉ ማትግባቡ ከሆነ በመስሪያ ቤትም መግባባት ካቃታችሁ በሥራ ስፍራም በተሰማራንበት ስፍራ ሁሉ ምስቅልቅሉ የወጣን እርምጃ የምንራመድና የምንኖር ከሆነ በጸሎት በእግዚአብሔር ፊት እንውደቅ። እግዚአብሔር ሆይ የእምባ ሰው አድርገኝን በለው። ደህና አደሩልን